ቮይስ ኦፍ አሜሪካ በኢትዮጵያ በጉድፈቻ ወደ ተለያዩ ሀገሮች ይወሰዱ የነበሩት ሕፃናት በሚደርስባቸው የማንነት ቀውስና በአሳዳጊዎቻቸው በሚደርስባቸው በደል ምክንያት የውጭ ጉድፈቻ ሙሉ በሙሉ ከታገደ ሶስት ዓመታት ተቆጥሯል። በዚህ ምክንያት የሀገር ውስጥ ጉድፈቻ እያደገ መሆኑን የአዲስ አበባ ሴቶችና ህጻናት ቢሮ ቢያስታውቅም በዘርፉ የሚሰሩ ግብረሰናይ ድርጅቶች ግን እድገቱ ጅምር እንጂ በቂ አይደለም ይላሉ። ይህን የሀገር ውስጥ ጉድፈቻ ያለበትን ሁኔታ በተመለከተ ስመኝሽ የቆየ ከቤተሰብ አገልግሎት ማዕከል መስራችና ዋና ስራ አስኪያጅ ተፈራ ኃይሉ ጋር ቆይታ አድርጋለች። ቀጥሎ ይቀርባል። ኢትዮጵያውያን ለጉዲፈቻ እንግዳ አይደሉም። በተለያዩ ባህላዊ፣ ሃይማኖታዊ ሃይማኖታዊና ህጋዊ ስነ ስርዓቶች ወላጅ አልባ ወይም ረጅ የሌላቸውን ህጻናት በጉዲፈቻ ወስዶ ማሳደግ የሀገሪቱ ባህል መገለጫ ሆኖ ኖሯል። ነገር ግን በተለያዩ ጊዜያት ያጋጠሙ እንደ ረሃብ የመሳሰሉ ተፈጥሯዊና ሰው ሰራሽ አደጋዎች የህብረተሰቡን አቅም በማዳከማቸው የሀገር ውስጥ የጉዲፈቻ ባህልም አብሮ ተቀዛቀዘ። በአንድ ወቅት የብዙ ተቋማትና ግለሰቦች የገንዘብ ምንጭ የነበረው የውጭ ጉዲፈቻ በፍጥነት ማደግም የሀገር ውስጥ ጉዲፈቻውን ጭራሽ አጠፋው። ከ1992 ዓ ም አንስቶ የውጭ ጉዲፈቻ እስከታገደበት 2009 ዓ ምም ከ40 ሺ ኢትዮጵያውያን ህጻናት በላይ በጉዲፈቻ ወደ ውጭ ሀገራት ተወስደዋል በአሜሪካ ብቻም ከ16 ሺህ በላይ ኢትዮጵያዊ ህጻናት እንዳሉ መረጃዎች ያሳያሉ። በኢትዮጵያ ጉዲፈቻ ዙሪያ ለበርካታ ዓመታት የሰራውና ሴንተር ፎር ፋሚሊ ወይም የቤተሰብ አገልግሎት ማዕከል የተሰኘው በጎ አድራጎት ድርጅት መስራችና ስራ አስኪያጅ የሆነው አቶ ተፈራ ኃይሉ በጉዲፈቻ ወደ ውጭ የሚወሰዱ ህጻናት የሚያጋጥሟቸው የነበሩ ችግሮችን እንዲህ ይገልጸዋል። በአብዛኛው የማንነት ጥያቄ ላይ ችግር አለው። ማለትም ወደ ተለያየ ሀገር አውሮፓ፣ አውስትራሊያ፣ ካናዳ እና አሜሪካ በመጡ ጊዜ የመጀመሪያውና ትልቁ ነገር አዲስ ቤት፣ አዲስ ሽታ፣ አዲስ ትዕዛዝ፣ አዲስ መመሪያ፣ ከቤት አለመውጣት፣ ልጆቹም ያላቸውን የቋንቋ አለመቻል። ልጆቹ በቤተሰባቸው ውስጥ በሚኖሩበት ጊዜ ሌሎች በስማቸው ሌሎች ጓደኞቻቸው ጋር የሚጠሯቸው ያማንዱ ችግር ነበር። ሌላው ደግሞ በሁለት ነጮች መሀል ወንድሞቻቸው ነጮች ሆነው እነሱ እዛ መሀል ላይ በመገኘታቸው እንደዚህ ደግሞ ማይክሮ አግሬሽን የሚባል ነገር አለ። አንቺ በእውነት ከዚህ ነው ወይ ተወለድሽው? ከአንቺ ከዚህ ነው ወይ ተወለድሽው? የሚልም ነበር። ከዛም በኋላ ግን ጥልቁና ዋነኛው የኢንተርናሽናል ችግሮች የነበሩት ኢትዮጵያውያን ወጣት ልጆችንም በማደጉ ይሄዱ ስለነበረ ያንን የአሜሪካን ወይም የአውሮፓን ወይም ደግሞ የካናዳና የአውስትራሊያን ባህሉን ባለማወቃቸው ምክንያት ብዙ ችግሮች ይፈጠራሉ ማለት ነው። እነዚህን ጉዳቶች መሰረት አድርጎ መንግስት ከሁለት ሺ ዘጠኝ ዓመተ ምህረት ጀምሮ የውጭ ጉዲፈቻ እንዲታገድ አድርጓል። የተባበሩት መንግስታት የህጻናት መርጃ ድርጅት ወይም ዩኒሴፍ የቅርብ መረጃ እንደሚያሳየው ግን ኢትዮጵያ ውስጥ ከአራት ነጥብ አምስት ሚሊዮን በላይ ወላጅ አልባ ህጻናት ይገኛሉ። አቶ ተፈራም መንግስት የወሰደው ድንገተኛ እርምጃ እነዚህን ህጻናት ያላገናዘበ ነበር ይላሉ። የውጭውን የማደጎ ስርዓት በተለያዩ ምክንያቶች ፓርላማ ወስኖ በሚያቆምበት ጊዜ የሀገር ውስጥ ማደጎን በደንብ ለማስፋፋት ነው የሚል ነው። ግን እንደምናየው መረጃው በሁለት ሺህ ሰባት ስድስት ባደራ ሶስት በጉድፈቻ እንዲሁም ደግሞ በሁለት ሺህ ስምንት አምስት ባደራ ብቻ የሄደበት ነበር። ከዛም በኋላ በሁለት ሺህ ዘጠኝ በማደጎ መቶ ሀምሳ በሁለት ሺህ አስር ደግሞ መቶ ሰላሳ ስምንት ባደራ መቶ አርባ ስምንት የሄደ በጣም አናሳ የሆነበት ካላት አገሪቷ በተለይ ካላት የአምስት ነጥብ አምስት ሚሊዮን ህጻናት፣ ችግረኛ ህጻናት በተለይ እንደውም አሁን በአሁኑ ሰዓትም ሊጨምር ይችላል የሚልም አለ ምክንያቱም በጦርነቶች እና በዚህ በረሃቡም በተለያዩ ምክንያቶች ቁጥሩ እንደሚያሳየው የውጭ ጉዲፈቻ ከታገደ በኋላ የሀገር ውስጥ ማደጎ በተወሰነ ደረጃ ጭማሪ አሳይቷል። ነገር ግን ኢትዮጵያ ውስጥ አስቸኳይ እርዳታ ከሚፈልጉ ወላጅ አልባና በኢኮኖሚ ችግር ውስጥ የሚኖሩ ህጻናት ቁጥር አንጻር በአሁኑ ሰዓት ብቸኛ አማራጭ የሆነው የሀገር ውስጥ ማደጎ ዙሪያ ገና ብዙ ሊሰራ እንደሚገባ አቶ ተፈሪ ያስረዳል። በሀገር ውስጥ ማደጎ የማደጉ አንደኛ በጣም በሚገርም ሁኔታ ልጆች በባህላቸውንና ታሪካቸውን አውቀው የሚያድጉበት ማህበረሰቡም እንደሌላው ጊዜም ወይዘሩን ወይ ቀለሙን ወይ ንግግሩን ቋንቋውን ስሙ አይቶ የማይለይበት በጣም ጥሩ የሆነ ችግረኛ ልጆችን በተለይ ተጥለው የሚገኙ ልጆች እንደ ራስ አድርጎ የማሳደግ እናትና አባት የሌለውን ልጅ እንደ ራስ አርጎ የማሳደግ በማይድን በሽታ ለተያዙ የተያዙ ወላጆችን ልጆች እንደ ራስ አድርጎ የማሳደግ እንዲሁም ደግሞ በከፍተኛ የኢኮኖሚ ችግር ውስጥ ያሉትን ቤተሰቦች እንደ ራስ አድርጎ በማሳደግ ልጅ የሌለውን ቤተሰብ እና ቤተሰብ የሌለውን ልጅ አንድ ላይ በማምጣት ቤተሰብን መመስረት ነው አዶፕሽን የሚባለው። የሀገር ውስጥ የማደጎ ሂደት ከመፈለግ ይጀምራል ይላሉ አቶ ተፈራ። የሴቶችና ህጻናት ቢሮ ባስቀመጠው መስፈርት መሰረትም ህጻናትን በማደጎ መውሰድ የሚፈልጉ ሰዎች ኢትዮጵያዊ መሆናቸውን የሚያሳይ መታወቂያ፣ በቂ ገቢ እንዳላቸው የሚያሳይ ማስረጃ፣ የሕክምና ማረጋገጫ የጋብቻ ማስረጃና የድጋፍ ደብዳቤ የመሳሰሉ አስር መስፈርቶችን ማሟላት ይኖርባቸዋል። ሴንተር ፎር ፋሚሊ የተሰኘው የተፈራ ድርጅትም ህብረተሰቡን ስለ ጉዲፈቻ ከማስተማር አንስቶ ኢትዮጵያዊ ጉዲፈቻ አድራጊዎች አስፈላጊውን መስፈርት አሟልተው እንዲገኙ በማገዝ ይሰራል። አምስት ነገሮችን ለማረግ ነው የተነሳ ነው። አንደኛ በቃ ያሉትን ባህላዊውን፣ ሃይማኖታዊውንና የህጉን መሰረት ያደረገውን የማደጉ ስርዓት በማሳወቅና በማስተማር የበለጠ ማህበረሰቡ ኢንቮልቭ እንዲያደርግ። ሁለተኛ እነዚህ ማህበረሰቦች ደግሞ ወስካ ወሰኑ ማሳደግና ማገዝ ፈልጋለሁ ካሉ እውቀትን እውቀትን መሰረት ያደረገ የማደጎ ማህበረሰብ በመፍጠር ምዝገባ እንዲያከናውኑ ማድረግ። ሶስተኛ ደግሞ እነዚህ በማደጎ ለመወሰድ የተዘጋጁ በህፃናት ማሳደጊያ ውስጥ ያሉት ህጻናትን ደግሞ እነሱንም እንደዚሁ እድሜያቸው የገፋውን ልጆች ከአስራ ስምንት ዓመት በላይ ሆነው ስራ የሚያገኙበትን ነገርን በማመቻቸት ለሰራተኞቹ ደግሞ የህፃናት አያያዝና አጠባበቅን በማስተማር የተሻለ ጤነኛ ህጻናትን ከተማረና እውቀት ካለው የማደጎ አድራጊ ቤተሰብ ጋር በማገናኘት ጽድት ያለ መረጃ ጤናማ የሆነ ልጅና የተማረን የማደጎ አድራጊ ቤተሰብን ፈጥረን እ በሀገራችን ችግር እንፍታ ነው ፍላጎቱ። ኖሮ ወላጆች መጥተው ህጻናትን ከወሰዱ በኋላ ለህጻናት መደረግ ያለበት እንክብካቤም የዛኛው ያክል ትኩረት ሊሰጠው ይገባል። ህጻናት ከተወሰዱ በኋላ ኑሯቸው ምን ይመስላል? ከቤተሰቦቻቸው ጋራ ምን ያክል ተላምደዋል? ደስተኞች ናቸው ወይ የሚሉትን ነገሮች፣ ለሚደረገው ክትትልስ ኃላፊነት የሚወስደው ማን ነው? ወላጆችስ ለዚህ ያላቸው እውቀት? በማደጎ ከተወሰዱ በኋላ ሁለት ነገር መጠየቅ አለበት፣ የት ናቸው ያሉበትስ ሁኔታ ምን ይመስላል ነው። ይሄ ሪፖርት በየዓመቱ የሚሰጥ የፖስት ፕሌስመንት ሪፖርት ይባላል። ከማደጎ በኋላ ልጆቹ የትና እንዴት ናቸው? እስከ ዕድሜው ሀያ አንድ ዓመት እስኪሞላ ወይም ደግሞ ከቤት በኢትዮጵያ ኮንቴክስት ከቤት እስኪወጣ ድረስ ያለው ማለት ነው። እና እድሜያቸው ከሀያ አንድ ዓመት በላይ የሆኑትም ጥያቄ ጠይቃሉ ማንኝ ብለው መጠይቃቸው ስለማይቀር ግልጽነቱ እንዲኖር መማማር የሚያስፈልጋል። በተለይ ትልቁ ስራ ልጆችን በማደጎ ለመውሰዱ ሳይሆን በተለይ ከማደጎ በኋላ ሊደርሱ የሚችሉትን ነገር ትምህርትን በማስተማር መረጃዎችን በማቅረብ ሕክምና አገልግሎትን በመስጠት ሰፖርት ኔትወርኮችን በመፍጠር በተለይ እርስ በርሳቸው የማደጎ አድራጊ ቤተሰቦች አንድ ላይ እንዲመጡ ልጆቹም አደልት አዳፕቲስ እድሜያቸው ሀያ አንድ አመት በላይ የሆኑትም አንድ ላይ እንዲመጡና ና እንዲነጋገሩ በአገራችን የማደጎ ስርአት ላይ ምክክርና ውይይት እንዲደረግ አሁን የተጠየቀው ጥያቄ በጣም ወሳኝና መሰራት ያለበት ነው። የሀገር ውስጥ ማደጎ አቶ ተፈራ በሴንተር ፎር ፋሚሊ ወይም የቤተሰብ አገልግሎት ድርጅት ውስጥ ትኩረት ሰጥቶ የሚሰራበት ጉዳይ ነው። ህብረተሰቡ በጉዲፈቻ ዙሪያ ያለውን እውቀት ከማጎልበት አንስቶም እስከ ድህረ ማደጎ አገልግሎቶች ድረስ ለመስራትም ከሴቶችና ህጻናት ሚኒስቴር ጋር አብሮ በመስራት ላይ እንደሚገኝ አቶ ተፈራ ይገልጻል። ለአሜሪካ ድምፅ ዘገባ ስመኞሽ የቆየ ከፌርፋክስ ቨርጂኒያ።